የመናኝ ጉዞ ምዕራፍ ሰባት ከመጀመሪያው ክፍል የቀጠለ ሁለተኛው ክፍል። ታማኝ በመጀመሪያ ስናገኘው ጓደኛነቱ በጣም ደስ አላሰኘኝም። አሁንም በጭራሽ ሰለቸኝ። እንዴት አድርገን ከሱ እንለይ? ክርስቲያን ምክሬን ስማ፣ እንደምልህም አድርግ ከዚያም በኋላ መቼም እግዚአብሔር ልቡን ነክቶ ካልመለሰው ቶሎ ጓደኛነትህ እንደሚሰለቸው መልካም አድርገት አያለ። ታማኝ፣ ታዲያ ምን ላድርግ? ክርስቲያን፣ ወደ እሱ ሂድ። ስለ አምልኮት ኃይል የቁም ነገር ጨዋታ ጀምር። ነገርንም ይቀበለዋል። የዛን ጊዜ ግን ይህ ኃይል በልቡናው በቤቱና በአካሄዱ እንዳለ በግልጽ ጠይቀው። የዚያን ጊዜ ታማኝ እንደገና ወደ አፍ የአፍ ክርስቲያን ቀረበና፣ አሁንሳ እንዴት ነህ አለው። የአፍ ክርስቲያን፣ እግዚአብሔር ይመስገን ደህና ነኝ። እስካሁን ድረስ እጅግ ብዙ በተጫወትን ነበር። ታማኝ ደግ ለተወደሰ አሁን እንጀምራለን። የጨዋታችን አርዕስት እኔ እንድመርጥ ስለፈቀደልኝ ይህን ይሁን፣ የምታድን የእግዚአብሔር ጸጋ በሰው ልብ እንዴት ትገለጣለች? የአፍ ክርስቲያን እንግዲያውስ ጨዋታችን ወደ ነገሮች ኃይል የሚመልስ ይመስለኛል። ደግ የመልካም ጥያቄ ነው። በደስታ መመልሰላአለሁ። መልሱንም አሳጥረዋለሁ! መጀመሪያ፣ የእግዚአብሔር ጸጋ ያለበት ልብ ስለ ኃጢአት እንድጮህ ያደርገዋል። ሁለተኛ ታማኝ፣ የለም ቆይ፣ ነገሩን አንድ በአንድ እናጣራ። አሁን ባለው ፋንታ ጸጋ ስትገለጥ ነፍስ ኃጢአትን ለመጥላት ትዘነብላለች ማለት ይገባህ ነበር። ያፍ ክርስቲያን ለምን? ስለ ኃጢአት በመጮህና እርሷን በመጥራት መካከል ምን ልዩነት አለ? ታማኝ እንዴታ! እጅግ ልዩነት አለበት። ሰው የራሱን ጥቅም አስቦ በኃጢአት ላይ ለመጮህ ይችላል። ግን እግዚአብሔር አዲስ ጠባይና ቅዱስ ቅንነት በውስጡ ካልፈጠረለት ኃጢአትን መጥላት አይችልም። በስብከት ስፍራ ላይ ቆመው ስለ ኃጢአት የሚጮኹ በልባቸውና በቤታቸው በአካሄዳቸው ግን በኃጢአት ውስጥ የሚጨማለቁ ብዙዎች ሰዎችን አውቃለሁ። የዮሴፍ እመቤት ቅድስት ሴት እንደነበረች አስመስላ በታላቅ ድምፅ ጩኸች፣ ግን ይህ ሳይቀር ወደ ኃጢአትና አፍረት ልትመራው ፈልጋ ነበር። ዘፍጥረት ሰላሳ ዘጠኝ አስራ ሁለት እስከ አስራ አምስት ስለ ኃጢአት የሚጮሁ ሰዎች ብዙዎች በብብቷ የያዘችውን ሕፃን ተቆጥታ እድፋን ብላ ሰድባ ጥቂት ቆይታ እየሳመችው እንደምታቅፈው እናት ይመስላሉ። የአፍ ክርስቲያን አሁንስ ልትመረመረኝ እና ልትጸምደኝ የምትፈልግ ይመስለኛል። ታማኝ እረ አይደለም እኔስ ነገሩን ለማስተካከል ብቻ ብዬ ነው። አሁን ግን የጸጋ ኃይል በሰው ልብ እንዴት እንደሚገለጥ ያልሆን ነገርስ ምን እንደሆነ ንገረኝ። ያ ፍ ክርስቲያን ሁለተኛው ነገር በወንጌል ውስጥ የሚገኙትን ታላላቅ ምስጢሮች ደህና አድርጎ መርምሮ ማወቅ ነው። ታማኝ ይህ ምልክት መጀመሪያ ሊሆን ይገባው ነበር። ግን መጀመሪያም መጨረሻም ብናደርገው ውሸት ነው፣ የጸጋ ምልክት አይደለም። ሰው በነፍሱ ውስጥ የጸጋ ስራ ሳይኖር የወንጌል ምስጢሮች፣ ጥልቅ የሆኑ ነገሮች እንኳ መርምሮ ሊያውቅ ይችላል። ሰው ምስጢርን ሁሉ ቢያውቅ እውቀትም ሁሉ ቢኖረው ይህ ሁሉ ከንቱ ሊሆን ይችላል። እንደዚህ ከሆነ ደግሞ እግዚአብሔር ልጅ ሊሆን አይችልም። አንደኛ ቆሮንቶስ አስራ ሶስት ሁለት ኢየሱስ ይህን ሁሉ ታስታውላላችሁ ወይ ብሎ በጠየቃችሁ ጊዜ የደቀ መዛሙርቶቹ አሁን ብሎ መለሱለት ኢየሱስ ግን አላቸው ብታደርጓቸው ብፁዓን ናችሁ እነሱም ብፅዕናውን የሚያገኙት በማድረጋቸው እንጂ በማወቃቸው እንዳልሆነ ሲያስረዳቸው ነው ማድረግ የማይከተለው እውቀት አለ። መጽሐፍ የጌታውን ፈቃድ የሚያውቅ የማያደርገውም እንደምል ክርስቲያን ያልሆነ ሰው እንደ አንድ መልአክ አዋቂ ሊሆን ይችላል። ስለዚህ እውቀት የጸጋ ስራ ምልክት አይደለም። ተሳስተሃል። ለፍላፊዎችና ቲቢተኞች ንስ ደስ የሚያሰኛቸው ማወቅ ነው እግዚአብሔርን ግን ደስ የሚያሰኘው ማድረግ ነው። ያለ እውቀት ግን ልብ ባዶ ነው። ስለዚህ ያለ እውቀት ልብ በጎ ይሆናል ማለት አይደለም ማለትም አይደለም። ሆኖም ሁለት አይነት እውቀት አለ። አንደኛው ነገርን የመመርመር የመረዳትም እውቀት ብቻ ነው። ሁለተኛው ግን የእምነትና የፍቅር ጸጋ የሚያስከትልና ሰው ከልቦ የእግዚአብሔርን ፈቃድ እንዲያደርግ የሚያነቃው እውቀት ነው። የመጀመሪያው ለፍላፊ ይጠቅመዋል። እውነተኛ ክርስቲያን ግን የሁለተኛ እውቀት ባይኖረው መናገር ብቻ በቂ ሆኖ አይታየውም። እንዳስተውል አድርገኝ፣ ሕግህንም እጠብቀዋለሁ በፍጹም ልብ የሚይዘዋለሁ። መዝሙር መቶ አስራ ዘጠኝ ሰላሳ አራት ያፍ ክርስቲያን አሁን ደግሞ ልታስጠምደኝ ትሻለህ ወይ? እንደዚህ ማድረግ ጠቃሚና የሚገባ አይደለም። ታማኝ ደግ ብትፈልግ ደግሞ ይቺ የጸጋ ስራ በሰው ልብ የምትገለጥበትን ሌላ ምልክት አምጣ። ያፍ ክርስቲያን የለም፣ አላመጣ አሁንስ እንደማንስማማ ተረድቻለሁ። ታማኝ ደግ ነው፣ አንተ መናገር ባትፈልግ እኔ አንድ ነገር ፍቀድልኝ። የአፍ ክርስቲያን የምከለክል የለም። ታማኝ የጸጋ ስራ በሰው ነፍስ ሲገኝ ለራሱ ወይም በዙሪያው ለሚገኙ ሰዎች ይገለጣል። አንደኛ ለሰውየው ለራሱ ስለ ኃጢአቱ በተለይም ስለ ፍጥረቱ ረኩሰትና ስለ አለማመኑ ኃጢአት ገልጾለት በዚህ ኃጢአቱ ምክንያት ኢየሱስ ክርስቶስን በማመነ ከእግዚአብሔር ምሕረት በአገኝ ፍጹም እንደሚኮነን በልቡ ሳይጠራጠር ያሳምነዋል። ይህንም ነገር አይቶ ሲረዳ ስለ ኃጢአቱ ሀዘንና ፍርሃት ይፈጠርበታል። መዝሙር ሰላሳ ስምንት አስራ ስምንት ኤርምያስ ሰላሳ አንድ አስራ ዘጠኝ ዮሐንስ አስራ ስድስት ስምንት ሮሜ ስድስት ሀያ አራት ማርቆስ አስራ ስድስት አስራ ስድስት በዚህ ጊዜ በልቡ ውስጥ የአለም መድኃኒት ተገልጦ ይታየዋል ከዚያም በኋላ ከአለም መድኃኒት ጋር ሐሳቡን ቆርጦ ለመኖር ፍጹም አስፈላጊ እንደሆነ ይረዳል። ስለዚህም የመድኃኒቱ ራብና ጥማት ይነሳበታል። ራብና ጥማት ይነሳበታል። ራብና ጥማትም ተስፋ ተደርጎለታል። እንደ ሃይማኖቱ ብርታት ወይም ድካም መጠን ደግሞ ደስታውና ሰላሙ፣ ቅድስናን መውደዱ፣ መድኃኒቱን በዚህ አለም ውስጥ አብልጦ የማወቅና የማገልገል ናፍቆቱ እየጨመረለት ወይም እያነሰበት ይሄዳል። ነገር ግን ምንም እንኳን ጸጋ በእንደነዚህ አኳን ቢገለጥ ለሰውየውም ለራሱ ይህ የጸጋ ስራ መሆኑን ብዙ ጊዜ አይታወቀው። የተወለደበት የኃጢአት ጨለማ ማስተዋሉን ስላበላሸበት ይህንን ምስጢር መረዳት ስለሚያስቸግረው ብዙ ጊዜ ሳሳትና በውስጡ የሚሰማው በእውነት የጸጋ ሥራ እንደሆነ ደህና አድርጎ እንዲያውቅ የጠለቀ አስተዋይነት ያሻዋል። ዮሐንስ 169፣ ገላትያ 11516፣ የሐዋርያት ሥራ 412፣ ማቴዎስ 56፣ ራእይ 216 ሁለተኛ የጸጋ ስራ ለሌሎች በዙሪያው ለሚገኙ ሰዎች በሚከተለው አኳኋን ይገለጣል። መጀመሪያ በኢየሱስ ክርስቶስ ያለችውን ሃይማኖቱን ለሌሎች ሲመሰክር ይታያል። ሮሜ አስር ዘጠኝ አስር ፊልጵስዩስ ሶስት አስራ ሰባት እስከ ሀያ ማቴዎስ አምስት ስምንት ሁለተኛም ከዚሁ ምስክርነት ጋር በሚስማማ ኑሮ ይታያል ማለት የኑሮ ቅድስና፣ የልብ ቅድስና፣ የቤተሰብ ቅድስና ቤተሰብ ብኖሩት በዓለም መካከል የንግግርና የአካሄድ ቅድስና ስገኝበት ማለት ነው። በውስጡም ኃጢአትን የመጥላት እውቀትና ስለተሰራው ኃጢአቱ ራሱን እንዲጸየፍ የሚያስተምረው ቅድስና በቤተሰቡና በዓለምም ቅድስና የማቋቋም ናፍቆትና ናፍቆት ተፈጥሮበት እንደ የአፍ ክርስቲያኖችና ግብዞች በአፍ ንግግር ብቻ ሳይሆን በቅዱስ ቃል ኃይል ተምርቶ በሃይማኖቱና በፍቅሩ በየቀኑ በኑሮውና በአካሄዱ በስራው ይህ ሁሉ ይታይበታል። ኢዮብ አርባ ሁለት አምስት ስድስት መዝሙር አንድ አንድ እስከ ሶስት ፊልጵስዩስ ሶስት አስራ ሰባት እስከ ሀያ አሁንም እኔ ስለ ተናገሩት ስለ ጸጋ ስራና ስለ ምልክቱም አንተ የምትቃወመው ነገር እንዳለ ተቃውሞ ያለ በለዚያ ሌላ ጥያቄ እንዳቅርብ ፍቀድልኝ ያፍ ክርስቲያን የለም አሁን የኔ ተራ ማጥመድ ነው እንጂ መቃወም አይደለም ስለዚህ ሁለተኛውንም ጥያቄ ልስማ ታማኝ ጥያቄው ይህ ነው ስለ ጸጋው ስራና ሀይል አሁን እንደ ገለጽውል በራስ ለታ ይታወቀሃል ወይ ኑሮህና አካሄዲን ነገር ያሳያል ወይንም ሃይማኖትህ በቃልና በምላስ ብቻ ነው ወይስ በማድረግ በማድረግና በእውነት ነው ለዚህ ነገር መልስ ልትሰጠኝ ብትወድ በአርያም ያለው አምላክ አሜን ከምለውና ህልና ከሚወስስ ነገር በቀር ሌላ እንዳትናገር እለምንሃለሁ። ራሱን ያከበረ እርሱ የከበረ አይደለም፣ እግዚአብሔር ያከበረው እርሱ ነው እንጂ የከበረ ሁለተኛ ቆሮንቶስ አስር አስራ ስምንት። ይልቁንም አካሄዴ ኑሮዬና ጎረቤቶቼ ውሸት ነው ብለው ሲመሰክሩብኝ እኔ እንዲህ ነኝ ማለት ትልቅ ስህተት ነው። የዚያን ጊዜ የአፍ ክርስቲያን ማፈር ጀመረ። ግን እንደገና እንዲህ ብሎ መለሰ። አንተ አሁን ስለ ህልና፣ ስለ መንፈሳዊ ልምድ፣ ስለ እግዚአብሔር ትናገራለህ፣ ደግሞም ስለ ተናገረው ነገር ወደ እግዚአብሔር ታማጥናለህ። እንዲህ ያለ ንግግር የሚነሳ አልመሰለኝም። እንግዲህ ላለውም ጥያቄ መልስ ለመስጠት አልወድም። የአንተ አናዛዥ ነኝ እንኳ ብትለኝ መልስ ልሰጤ ግዴታ የለብኝም። በእርግጥም አናዛዥ ብትሆን ኖረ እንኳ እንደ ፈራጀ ልቀበለ አልፈልግም ነበር። ግን እባክህ ለምን አለው ንገረኝ። እንዲህ ያለውን ጥያቄ ለምን ጠየቀኝ? ታማኝ እኔ ጠየቅኩ ለመናገር ደፋር እንደሆነ ስለተረዳውና ከእውቀት በቀር ሌላ ነገር እንዳለ ስላላወቅሁ ነው። ነገር ግን እውነቱን ብነግርህ ሃይማኖትህ በአፍ ንግግር ብቻ የሆነ ሰው እንደሆን የምትናገረው ሙሉ ውሸት እንደሆነ በአካሄድ የምታወቅበት ሰው እንደሆነ ስለሰማው ነው። በክርስቲያኖች መካከል ነውር እንደሆነ በርኩስ አካሄድህ ሃይማኖትህ ሃይማኖት እንዲሰደብ ሁሉም ያወራል። በጠማማ መንገድ አያሌ ሰዎች ተጠልፈው እንደወደቁና ለወደፊትም ለሚበልጡ ሰዎች መሰናከያ እንደምትሆን ሰምቻለሁ። ሃይማኖት ከመሸታ ቤት፣ ከመጥፎ ምኞት፣ ከሰነፎች ባልንጀሮች ጋር ከውሸትና ከማይረባ ንግግርም ጋር እንደምስማማ ተነግሮኛል። ጋለሞታ ለሴቶች ነውር ናት የተባለው ምሳሌ ለአንተም የተመቸ ምሳሌ ነው። በክርስቶስ ለሚያምኑ ሁሉ ነውር ነህ። የአፍ ክርስቲያን ወሬ ለመስማት እንደዚህ የተዘጋጀ ከሆነ ለመፍረድ ከፈጠንህ ሰው ሊያጫውትህ የማይችል የሚተክዝና ቅጡ የሆነ ሰው እንደሆነ አምናለሁ። ስለዚህ ደህና ዋል። አሁንም ክርስቲያን ወደ ወንድሙ መጣና አለው፣ የአንተ ቃልና የእሱ ፍትወት እንደማይስማሙ አስቀድሜ ይነግርሃለሁ። ኑሮውን ከማሻሻል ይልቅ አንተ መለየትን ይመርጣል። አሁን ግን እንተው፣ መንገዱን ሂድ መዱም ለራሱ ነው የሚከፋው። ከእርሱ ለመለየት ከነበረን ጭንቅ አረፍና ባለበት ኑሮ ብቀጥል ይህም ሳይሆን አይቀርም ነውር ብቻ ሊሆንብን ነበር። ሐዋርያውም እንዲህ ይላል፣ እንደዚህ ካሉት ሁሉ ራቁ። አንደኛ ጢሞቴዎስ ስድስት አምስት ታማኝ የሆነውኑ ጥቂት ጨዋታ ከሱ ጋር ስለነበረን ደስ ይለኛል ከዚህ በኋላ ምናልባት ያስብበታል እውነቱንም ነገሩት ስለዚህ ቢጠፋ ከደሙ ንጹ ነኝ ክርስቲያን ከእሱ ጋር አጥርተ በመናገር መልካም አደረገ እንደዚህ የታመነ ማድረግ በዘመናችን በሰዎች ዘንድ የማይገኝ ስለሆነ ጉዳት ነው በዚህ ምክንያት አምልኮ ለብዙ ሰዎች የገማ ሆነ። እነዚህ የአፍ ክርስቲያኖች ክርስትናቸው በምላሳቸው የሆነ ሸንጋዮች፣ ኑሯቸውም በርኩሰትና በከንቱነት ሳለ እግዚአብሔርን ከሚፈሩ ሰዎችም ማህበር ቶሎ መግባት ስለቻሉ በዚህ ምክንያት ዓለም ይሰናከልበታል፣ አምልኮም ይሰደብበታል፣ ለበቅኖችም ያዝኑበታል። ክርስቲያኖች እንዲህ ላሉ ሁሉ ሰዎች አንተ እንዳደረገው ቢያደርጉላቸው በወደዱ። የዚያን ጊዜ ወይም ለአምልኳቸው ቁም ነገር ባደረጉት ወይም ደግሞ የምእመናንን አካሄድ እንደ እሳት ነበልባል ባቃጠላቸው። የዚያን ጊዜ ታማኝ እንዲህ ስል ዘመረ። ተመልከት፣ አንተ ሰው ያ ክርስቲያንን ያፍ ክርስቲያንን እንደ ጥምባ ሞራ የሚያንኮራፋውን በፊቱ ያሉትን ለማሳፈር ቶሎ ደፍሮ ይናገራል፣ ማናለብኝ ብሎ ታማኝ ሲከራከር፣ ነገር ግን በእውነቱ ስለ ልብ አምልኮ ከስር መሰረቱ እንደ ክረምት ጨው ሟሟ ሰውነቱ። የልብ ክርስትናን ያላስተዋለው እንዲሁ ይቀልጣል ማናቸውም ሰው። እንዲሁም ስላዩትና ስላገኛቸው ነገር እየተጫወቱ መንገዳቸውን ሲሄዱ በመንገዳቸው መንገዳቸው አጠረላቸው። ያለዚያስ አሁን የሚሄዱበት ምድረ በዳ ነውና በረዘመባቸው ነበር።